የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮጵያ ሰዓት ቨርቹዋል ቻናል 57 ዲግሪ ስፔስ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 28 2017 ዓ ም ዝግጅታችን አሁን ጀመረ። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮቻችን የቅዳሜ ምሽት ዝግጅታችን ተጀምሯል። ፕሮግራሙ በመምራት አብሬያችሁ የማመሸው አስማማየ ነው ነኝ። የፕሮግራሙ ዋና አዘጋጅ ሲዮን ግርማ ናት። በዛሬ ምሽት ዝግጅቶቻችን በሳምንቱ ወደ እናንተ ካደረስናቸው ዘገባዎች መካከል የመረጥናቸውን በድጋሚ እናሰማችኋለን። በትግራይ ክልል የወርቅ ሀብት ለዝርፊያ ተጋልጧል ስለመባሉና የኤችአይቪ ኤድስ በሽታ ስርጭት በኢትዮጵያ ቢቀንስም ጋምቤላን ጨምሮ ከተሞች ላይ የጨመረ መሆኑ የተገለጸበት ዘገባዎቻችን በምሽቱ ወደ እናንተ ከምናደርሳቸው መካከል ናቸው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም ከእኛ ጋር አብራችሁን ምትቆዩ እንጋብዛለን። አሁን ሰዓቱ የዓለም ዋና ዋና ዜናዎች ወደ እናንተ የሚደርሱበት ነው። ከእኔ ጋር ከዜናው በኋላ ተመልሰን እንገናኛለን። ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሞ ነኝ። የሶሪያ አማጽያን በፍጥነት ከተሞችን መቆጣጠራቸውን ቀጥለዋል። የሶሪያ አማጽያን የፕሬዝዳንት በሽር አልአሳድን የ24 ዓመት አገዛዝ ለመደምሰስ በምዕራብ ሶሪያ ሆምስ ግዛት ዙሪያ ግስጋሴያቸውን አበርትተው ቀጥለዋል። አማጽያኑ ከሳምንታት በፊት አሌፖን ዘልቀው ከገቡበት ጊዜ አንስቶ በመላው ሀገሪቱ ያሉ የመንግስት መከላከያዎች በአስደናቂ ፍጥነት መፈራረስ መጀመራቸው ተሰምቷል። አማጽያኑ ሰሜን አልፖና ማህላዊ ሀማ እንዲሁም በምስራቅ ዲር አልዞርን ከመያዛቸው በተጨማሪም ከደቡባዊ ስዋይዳና ዴራ ተነስተው አርብ ዕለት ሁለቱንም ከተሞች መቆጣጠራቸውን የሚያሳዩ ቪዲዮዎች ለጥፈዋል። ሩሲያ ዜጎቿ ሀገሪቱን ለጥቀው እንዲወጡ ትላንት አርብ ስታሳስብ፣ በተመሳሳይ ኢራንም ዲፕሎማቶቿን ከነ ቤተሰቦቻቸው ከሶሪያ ማውጣቷን የኢራን ባለስልጣናት አስታውቀዋል። አውሎ ነፋስ ዳራ በእንግሊዝ ከባድ የሆነ የኃይል መቆራረጥ አስከተለ። የዩናይትድ ኪንግደም በዩናይትድ ኪንግደም ዳራ የተሰኘ አውሎ ንፋስ ሀገሪቱን በከባዱ በመምታቱ ከገና በፊት በመደረግ ላይ ያሉ ጉዞዎች ላይ መስተጓጎል አስከትሏል። በተጨማሪም አውሎ ንፋሱ በዩናይትድ ኪንግደም በአስር ሺዎች የሚቆጠሩ ሰዎች ዛሬ ቅዳሜ ማለዳ ላይ ያለ ኃይል አቅርቦት አስቀርታቸዋል። የዩናይትድ ኪንግደም የአየር ትንበያ ቢሮ የዌልስን ና የደቡብ ምዕራብ እንግሊዝ ክፍሎችን የሚሸፍን ከባድ አውሎ ንፋስ ከአርብ ለሊት እስከ ቅዳሜ ንጋት ድረስ እንደሚከሰት የሚያመላክት ቀይ ማስጠንቀቂያ አውጥቶ ነበር። በተመሳሳይ መንግስት አርብ ዕለት ማምሻውን በድምፅ በላከው ማስጠንቀቂያ ሶስት ሚሊዮን የሚደርሱ ዜጎች ከመኖሪያ ቤታቸው እንዳይወጡ አሳስቦ ነበር። ዳራ በዚህ በክረምት ወር የተከሰተ አራተኛው ከፍተኛ ሎ ንፋስ ነው። አውሎ ነፋሱን ተከትሎ ዛሬ ቅዳሜና ነገ እሁድ ከፍተኛ ዝናብ እንደሚዘንብ ይጠበቃል። አውሎ ነፋሱን ተከትሎ በእንግሊዝ ዛሬ ቅዳሜና ነገ እሁድ ከፍተኛ ዝናብ እንደሚዘንብ ይጠበቃል። በዚህ የተነሳም በመላው ዩናይትድ ኪንግደም ከመቶ በላይ የጎርፍ ማስጠንቀቂያዎች ወጥተዋል። በሰሜን ምዕራብ እንግሊዝ አንድ ግለሰብ መኪና ውስጥ ሳለ ዛፍ ወድቆበት ሕይወቱ ማለፉን ፖሊስ አስታውቋል። በአውሎ ነፋሱ የተነሳም በግላስጎ እና ኤደንብራ ስኮትላንድ፣ እንዲሁም ካምብሪጅ እና በምስራቅ እንግሊዝ ስታንስቴድ አውሮፕላን ማረፊያ መካከል ያለውን ጨምሮ የተለያዩ የባቡር ጉዞዎች ተቋርጠዋል ወይም ታግደዋል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የዩናይትድ ስቴትስ ይግባኝ ሰሚ ፍርድ ቤት ቲክቶክን ሊከለክል የሚችለውን ሕግ አጽድቋል። በአንጻሩ ቲክቶክ ጉዳዩን ወደ ከፍተኛ ፍርድ ቤት እንደሚወስዱ አስታውቋል። በዋሽንግተን የሚገኘው የፌዴራል ይግባኝ ሰሚ ፍርድ ቤት ትላንት አርብ ታዋቂው የማህበራዊ መገናኛ መተግበሪያ ቲክቶክ የተወሰነ ድርሻውን ቻይናዊ ላልሆነ ባለቤት እንዲሸጥ አሊያም በቀጣይ ወር ዩናይትድ ስቴትስ ውስጥ እንዲዘጋ የሚያስገድድ ህግ አጽድቋል። ፍርድ ቤቱ ቲክቶክ ለብሔራዊ ደህንነት አደጋ እንዳለው በፌዴራል መንግስት የቀረበው አሳማኝ ክርክሮችን ለውሳኔው መሰረት መሆናቸውን አስታውቋል። የፍርድ ቤት ውሳኔ በቅርብ ዓመታት ውስጥ በዓለም አቀፍ ደረጃ ከፍተኛ የሆነ እድገት ያስመዘገበውንና መቶ ሰባ ሚሊዮን የሚደርሱ አሜሪካውያን በመደበኛነት የሚጠቀሙትን የማህበራዊ መገናኛ እንዲቋረጥ ሊያደርግ የሚችል ሲሆን፣ በተለይም በመተግበሪያው ላይ የተለያዩ ይዘቶችን ለሚያቀርቡና ኑሯቸውን በመተግበሪያው የሚደግፉ በሚሊዮኖች የሚቆጠሩ አሜሪካውያንን ከተመልካቾቻቸው የሚያቆራርጥ ነው። ቲክቶክ የይግባኝ ሰሚ ፍርድ ቤቱ የሰጠውን ብይን ለጠቅላይ ፍርድ ቤት ይግባኝ እንደሚል ወዲያውኑ ምላሽ ሰጥቷል። ኩባንያው በድረገጹ ላይ ባወጣው መግለጫም ጠቅላይ ፍርድ ቤት የአሜሪካውያንን የመናገር መብት በመጠበቅ ረገድ የተረጋገጠ ታሪክ አለው እናም በዚህ አስፈላጊ ህገ መንግስታዊ ጉዳይ ላይም ይህንኑ ያደርጋሉ ብለን እንጠብቃለን ብሏል። መጪው ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም የቲክቶክን እገዳ ሲደግፉ የነበረ ሲሆን አሁን ላይ ሀሳባቸውን በመቀየር ስራ ሲጀምሩ የመጀመሪያ እርምጃቸው መተግበሪያውን ማዳን እንደሚሆን ጠቁመዋል። ይሁን እንጂ ይህንን ለማድረግ ምን አይነት አማራጮች ሊጠቀሙ እንደሚችሉ ግልጽ አይደለም። በመጨረሻም ዩክሬን ከዴንማርክ ኤፍ 16 ተዋጊ ጀቶችን መረከቧን አስታወቀች። ዴንማርክ ለሁለተኛ ጊዜ የኤፍ 16 ተዋጊ ጄቶችን ለዩክሬን መለገሷን ፕሬዚደንት ቮልዲሚር ዘለንስኪ አስታውቋል። በተጨማሪም ዛሬ ቅዳሜ ፕሬዚዳንቱ ወደ ፓሪስ በመጓዝ በፈረንሳይ ከከፍተኛ ፖለቲከኞችና ታላላቅ ሹማምንቶች ጋር ተገናኝተዋል። ዘለንስኪ በቴሌግራም በላኩት መልእክታቸው ዴንማርክን ያወደሱ ሲሆን፣ በሌሎች አጋሮቻቸው ዘንድ ቁርጠኝነት ባለመኖሩ ማዘናቸውን ገልጸዋል። በዴንማርክ የተለገሱን የመጀመሪያዎቹ አውሮፕላኖች ሕዝቦቻችንንና መሠረተ ልማቶቻችንን ለመታደግ በሩሲያ ላይ ሚሳይሎችን እየጣሉ ነው ያሉ ሲሆን አያይዞም አሁን የአየር ኃይላችን ይበልጥ ተጠናክሯል ሁሉም አጋሮች ይህን ያህል ቁርጠኝነት ቢኖራቸው ኖሮ የሩሲያን ሽብር ማቆም በቻልን ነበር ብለዋል። የዘለንስኪ መግለጫ የወጣው ሩሲያ በዛፖሬዥያ ግዛት በፈጸመችው ጥቃት አስር ሰዎች መሞታቸውን ተከትሎ የሀዘን አዋጅ በታወጀበት በዚህ ወቅት ነው። የአካባቢው አገልግሎት መስጫ ተቋም ላይ ያረፈው የሩሲያ ጥቃት ሁለት ህፃናትን ጨምሮ 24 ሰዎች ጉዳት እንደደረሰባቸው የአካባቢው ሀገረ ገዥ ኢቫን ፌዶሮቭ አስታውቀዋል። ዘለንስኪ ከጥቃቱ ጋር አያይዘው ንግግር ባደረጉበት ወቅት የሩሲያው ፕሬዚደንት ቭላዲሚር ፑቲን እውነተኛ ሰላም አይሹም ሲሉ ወንጅሏል። በጎርጎሮሳውያኑ 2019 ከደረሰው ከባድ የእሳት ቃጠሎ በኋላ የኖተርዳም ካቴድራል እድሳትና በድጋሚ ለጎብኚዎች ክፍት መሆንን ለማክበር በፓሪስ በተዘጋጀ ዝግጅት ላይ የታደሙት ዘለንስኪ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንን ጨምሮ ከሌሎች የዓለም መሪዎች ጋር ዛሬ ቅዳሜ ይገናኛሉ። በሥነ ሥርዓቱ ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕም የምታደማሉ ተብለው ከሚጠበቁት እንግዶች መካከል አንዱ ሲሆኑ የአውሮፓ መሪዎች መጪውን መሪ ሩሲያ በዩክሬን ላይ በፈጸመችና ሶስት ዓመታት በፈጀው ወረራ ላይ ለዩክሬን ድጋፋቸው ማድረጋቸውን እንዲቀጥሉ ለማሳመን ይፈልጋሉ። ትራምፕ ከዘለንስኪ ጋር የሚገናኙ እንደሆነ እስካሁን ድረስ ግልጽ አልተደረገም። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታምሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ቅዳሜ ምሽት አጫጭር የዓለም ዜናዎችን ነው። ቀደም ሲል አድምጠን እየተመለስ ነው። እየተከታተላችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ህዳር 28 2017 ዓ.ም ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላቸው። አሁን ወደ ዕለቱ የመጀመሪያ ዝግጅታችን እንለፍ። የመጀመሪያው የምሽቱ ዝግጅታችን የትግራይ ክልል ወርቅ ለሀብት ዝርፊያ ተጋልጧል ስለመባሉ የተመለከተ ነው። የትግራይ ክልል በአሰቃቂው ጦርነትና ረሃብ ከደረሰበት ጉዳት ለማገገም እየታገለ ባለበት በአሁኑ ወቅት ለሀብት ዝርፊያ መጋለጡንና የወርቅ ማዕድን ለማውጣት ጥቅም ላይ ለሚውሉ አደገኛ ኬሚካሎች የመጋለጥ ዕጣ የተጋረጠባቸው መሆኑን ነዋሪዎችና ባለሥልጣናት ተናገሩ። በማዕድን ማውጫ አቅራቢያ የሚኖሩ ነዋሪዎች ኬሚካሉ በሰውና በእንስሳት ላይ ጉዳት እያደረሰ መሆኑን የገለጹ ሲሆን ኬሚካሉ የላሞችን ቆዳ እያበላሸና መሬት እያራቆተ መሆኑን የዓይን እማኞችና ባለሥልጣናት ተናግረዋል። ገብረ ገብረ መድህን በዚህ ጉዳይ ላይ ያጠናቀረው ዘገባ እንደሚከተለው ይቀርባል። የወርቅ ማዕድን በስፋት የሚወጣበት የሰሜን ምዕራብ ትግራይ ክልል አንዳንድ ነዋሪዎች አካባቢውን በመርዛማ ኬሚካል እየበከሉና ልጆቻችንን ለጤና እክል እየዳረጉብን ናቸው ስላሏቸው ወርቅ አውጪዎች አቤቱታቸውን ለፍርድ ቤት በማቅረብ ፍትህ እንዲሰጣቸው ጠይቀዋል። የሰሜን ምዕራብ ትግራይ ከፍተኛ ፍርድ ቤት ፕሬዚዳንት ዳኛ መንግስቱ ተክላይ ለአሜሪካ ድምፅ እንደተናገሩት ማዕድን ቆፋሪዎች የሚጠቀምባቸው ኬሚካሎች የጤና የደህንነትና የመረጋጋት ስጋት ምንጭ እየሆኑ ነው ክብሎ ዝተላነ ሃብቲ ኣብዚ ከባቢ ዘሎ ብሕግን ስርዓትን ክመሓደር ኣለዎ እኔ ለማለት የምፈልገው እዚህ አካባቢ ያለው የተፈጥሮ ሀብት አጠቃቀም በሕግና በስርዓት መመራት አለበት። የጥቂት ግለሰቦች መጠቀሚያ ሊሆን አይገባም። ከዚህ የሀብት ምንጭ የሚጠቀሙ ግለሰቦችም ከሀብቱ ተጠቃሚ ባልሆነው ሕዝብ ላይ የደህንነትና የህልውና ስጋቶች እንዲሁም የጤና ችግሮች የሚያስከትሉ እንዲሆኑ ሊፈቀድላቸው አይገባም። ማዕድን በሚወጣባቸው የክልሉ አካባቢዎች ማዕድን በሚወጣበት ወቅት ሳይናይድ እና ሜርኩሪ የተባሉ ሁለት የታወቁ የኬሚካል አይነቶች ጥቅም ላይ መዋላቸውንና ይህም በምርመራ መረጋገጡን የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ባደረጋቸው በርካታ ቃለ ምልልሶች ለመረዳት ተችለዋል። ሜርኩሪ የዓለም ጤና ድርጅት ለህዝብ ጤና ስጋት ይደቅናሉ ካላቸው ከአስሩ ዋና ዋና ኬሚካሎች ወይም በቡድን ተለይተው ከሚታወቁ የኬሚካል አይነቶች አንዱ ተደርጎ ይወሰዳል። በትግራይ የማዕድን ማውጫ ሳይናይድ እና ሜርኩሪ ለደህንነት አስጊ በሆነ መልኩ ጥቅም ላይ መዋላቸው ያሳሰበው የክልሉን የሳይንስና ቴክኖሎጂ ልማት በበላይነት የሚከታተለው የመንግስት አካል የትግራይ ክልል ኢኖቬሽንና ቴክኖሎጂ ቢሮ ደህንነቱ ያልጠበቀን የኬሚካል አጠቃቀም የሚያስቆም እርምጃ እንዲወስዱ የክልሉን የመንግስት ተቋማት ጠይቋል። የትግራይ ክልል ኢኖቬሽንና ቴክኖሎጂ ቢሮ የጨረርና የኒውክሌር ደህንነት ጉዳዮች ዳይሬክተር አቶ ግዛቸው ወለጻሪቅ በየነ ቢሮቸው ኬሚካሎች በማዕድን ቦታዎች መኖሯቸውን በማስጠንቀቅ ባለፈው ጥር ወር ለክልሉ ፕሬዚዳንት ጽፌት ቤት ደብዳቤ መጻፉን ተናግረዋል። የቢሮአቸው አባላት ያሉበት ቡድን የባህል ማዕድን ቆፋሪዎች ተመስሎ ወደ ማዕድን ማውጫ ቦታዎቹ በመጓዝ አሳዛኝ ብሎ የጠራውን ሁኔታ መመልከቱን ገልጸዋል። በጣም አስፈሪ ነው ያሉት አቶ ግዛቸው እንዲህ ብለዋል። ካብኢኻ ከመኢኻ ዝብልቱ ከባቢ ወርቅ ዛዕርዩ ዝተፈላለዩ አካላት። ወርቅ የሚለቀምበት አካባቢ ያሉት የተለያዩ አካላት ከየት ነህ ወዴት ነህ እያሉ እንደዚ አይነት የጥናት ስራዎች እንድትሰራ ስለማይፈቅዶልህና አደጋ ሊያደርሱ እንደሚችሉም ነው ያየ ነው የሚገርመው ደግሞ እንደዛ የዳሰሳ ስራ እንዳትሰራ የሚከላከሉ ጠባቂዎች አሉ። በማዕድን ስራ የተሰማሩ ሰዎች አካባቢውን ይጠብቁታል። ማን ይገባል፣ ማንስ ይወጣል በጥብቅ ቁጥጥራቸው ስር ነው። ለምን መጣ፣ ምን ልታደርግ ገባ በማለት ጥብቅ የሆነ ቁጥጥር ስለሚያደርጉና ወደ አላስፈላጊ አደጋም ሊከቱ ስለሚችሉ በቻልነው መጠን ከወርቅ ለቃሚዎች ጋር ተመሳስለን ገብተን ነው የቪዲዮ ምስሎቹንና ፎቶግራፎቹን ያነሳ ነው። አንዲት በኬሚካል የተጎዳች ላምና ሴቶች ለአደጋ በሚያጋልጣቸው ሁኔታ በባዶ እጆቻቸው አፈሩን በኬሚካል ሲያጥቡ የሚያሳይ ቪዲዮ አጋርተዋል። እርግጥ በአካባቢው በእንስሳት ላይ መሬት ላይ አፈር ላይ፣ በአካባቢው ውሃ የሚጠቀሙ ኅብረተሰብ ላይ እየደረሰ ያለው ጉዳት ምንድን ነው የሚለውን ያየ ነው። እጆቻቸው የተላላጡ ሰዎች አግኝተናል። እዚያ አካባቢ ውሃ የሚጠጡ እንስሳትም ምን ያህል እየተጠቁ እንደሆነ አይተናል። እርግጥ ነው ዳሰሳችን ጥልቅ አይደለም። ቀጣይና አስቸኳይ ዳሰሳ እንዲደረግበት መንግስትን አሳውቀናል። በታሕታይ ቆራሮ ወረዳ ለእንዳስላሴ ከተማ የመጠጥ ውሃ ምንጭ ከሆነው ግድብ አቅራቢያ ወርቅ በሚወጣበት ሂደት ወቅት ሕገወጥ አደገኛ ኬሚካሎች ይጠቀሙ በነበሩ ሰዎች ላይ በያዝነው ነው የህዳር ወር እርምጃ መወሰዱን የትግራይ ኮሚኒኬሽን ጉዳዮች ቢሮ የፌስቡክ ገጽ ላይ በሰፈረው ጽሑፍ አስታውቋል። አደገኛ ኬሚካሎችን በመጠቀም ህገወጥ የወርቅ ማውጣት ሥራ በተሰማሩ ግለሰቦች ላይ እርምጃ ተወስዷል ሲል ጽሕፈት ቤቱ ህዳር 62017 ዓ ም ባሰፈረው ጽሑፍ አመልክቷል። ስለ እርምጃው ምንነትም ሆነ ጥቅም ላይ ስለዋሉት የኬሚካል አይነቶች ዝርዝር መረጃ አልሰጠም። እንደ ክልሉ ባለስልጣናት ገለጻ ምንም እንኳን የኢትዮጵያ መንግስት ከማዕድን ማውጫዎች ትልቁ ተዋናይ ቢሆንም ከበርካታ የአፍሪካ ሀገራትና ከሩቅ ምስራቅ ኤስያ የመጡ የውጭ ወርቅ አውጪዎችን መኖራቸውን ተናግረዋል። ለመገናኛ ብዙሃን አስተያየት የመስጠት ፍቃድ ስለሌላቸው ስማቸው እንዳይገለጽ የጠየቁ አንድ የትግራይ የጸጥታ ኃይሎች አባል የውጭ ኩባንያዎች ኢዛና የማዕድን ልማት ከተባለ የአገር ውስጥ የማዕድን አውጭ ኩባንያ ጋር ከተባለ የአገር ውስጥ ማዕድን አውጭ ኩባንያ ጋር ነው የሚሰሩት ሲል ተናግረዋል። የኢዛና ኩባንያ ኃላፊ አቶ ተስፋ ጽዮን ደስታ መጀመሪያ ላይ ለአሜሪካ ድምፅ የስልክ ጥሪና አጭር የጽሑፍ መልእክት ምላሽ አልሰጡም። ሆኖም የአሜሪካ ድምፅ ዘገባ ከተሰማ በኋላ ግን የማዕድን ኩባንያው የተዛባ ብሎ በጠራው ዘገባ አስተያየት እንዲሰጥ አልተጠየቅኩም ያለበትን መግለጫ አውጥተዋል። ኢዛና ከጦርነቱ በፊት ከውጭ ኩባንያዎች ጋር ይሰራ ነበር ያለው መግለጫ አክሎም በጸጥታና አለመረጋጋት የተነሳ ኩባንያዎቹ ከጦርነቱ በኋላ ወደ አካባቢው ተመልሰው አልመጡም ብለዋል። በሰሜን ምዕራብ ትግራይ አስገደ ወረዳ የልምዓት ቀበሌ የሚገኘው የወርቅ ፋብሪካ ከብክለት ከብክነትና ከአካባቢው ውድመት የጸዳ ነው ሲል ኩባንያው አስታውቋል። ባለፈው ሳምንት መገባደጃ በሰጡት አስተያየት በክልሉ ባለፉት ሶስት ወራት ውስጥ 28 ኩንታል ወርቅ መመረቱና ለፌዴራል መንግስት መሸጡን የተናገሩት የትግራይ ጊዜያዊ ፕሬዚዳንት አቶ ጌታቸው ረዳ ነገር ግን የክልሉ አስተዳደር ከሽያጩ ተጠቃሚ አልሆነም ብለዋል። የኢትዮጵያ ንግድ ባንክ እንዳስላሴ ቅርንጫፍ ባለፈው ሶስት ወራት ውስጥ ማለትም ከሐምሌ 2016 ዓ ም እስከ ጥቅምት 2017 ዓ.ም ባሉት ሶስት ወራት 17 ቢሊዮን ብር የሚያወጣ ወርቅ መግዛቱን ለመንግሥት ቅርበት ያለው ፋና ብሮድካስቲንግ ኮርፖሬሽን በጥቅምት 7 2017 ዓ ም የቅርንጫፉ ስራ አስኪያጅ አቶ ተኪኤ ግደይን ዋቢ አድርጎ ዘግበዋል እንዳስላሴ በሰሜን ምዕራብ ትግራይ የወርቅ ገበያ ማዕከል የሆነች ከተማ አቶ ግደይን ባንኩ ከባህላዊ ወርቅ አምራቾች የተለያዩ ግዢዎችን ፈጽሟል ብለዋል። የክልሉ አጠቃላይ የዘንድሮ በጀት 127 ቢሊዮን ብር መሆኑ ተመልክቷል። ጠቅላይ ሚኒስትር አብይ አሕመድ ባለፈው ሳምንት ኢትዮጵያ በዚህ ዓመት ከወርቅ ሽያጭ እስከ 2 ቢሊዮን ዶላር የውጭ ምንዛሬ በማግኘት ታሪካዊ ምዕራፍ ላይ እንደምትደርስ ያላቸውን ተስፋ ገልጸው ነበር። ጠቅላይ ሚኒስትሩ ይህን አስተያየት የሰጡት ጋምቤላ ክልል ውስጥ አንድ የወርቅ ፍለጋና የማዕድን ማውጫ ፋብሪካ በተመረቀበት ወቅት ነው። የኢትዮጵያ መንግስት የዜና ወኪል እንደዘገበው አብይ በህገ ወጥ መንገድ የሚፈጸመው ማዕድን የማውጣት ስራና ውስን መዋዕለ ንዋይ የዘርፉን ዕድገት ለረጅም ጊዜ ሲያደናቅፍ መቆየቱን ጠቅሰው የኢትዮጵያ የበለጸገ የማዕድን ክምችት ለሀገራዊ ልማት እንዲውል ጥሪ አድርገዋል። ይህም የክልሉ መሪ የሚጋሩት አስተያየት ሲሆን የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ባለፈው ጥቅምት 10 2017 በውጭ ሀገራት ከሚኖሩ የክልሉ ተወላጆች ጋር በዙም በተወያዩበት ወቅት በቅርቡ በኢትዮጵያ ንግድ ባንክ የተገዛው ወርቅ ስለሚውልበት ዓላማ ተጠይቀው ነበር። አቶ ጌታቸው የአገሩን ማንነት ይፋ ሳያደርጉ በዘገባዎች ከተገለጠ በላይ ሶስት አራት እጥፍ መጠን ያለው ወርቅ በህገወጥ መንገድ ከኢትዮጵያ ይወጣል ብለው እንደሚያምኑ ተናግረዋል። አክለውም በትግራይ የሆነ ያለውን ዓለም አቀፍ ወንጀል እየሆነ መጥቷል ብለዋል። ሴርየስ ችግር ዘረፋ ዝግበል ዘረፋ ጥራት ይመስለኩም አስገደ፣ በጣም አሳሳቢ ችግር ነው። ዝርፊያ ብቻ አይደለም። አዲያቦ አስገደ ብትሄዱ ተራሮች እየተናዱ ነው። ኬሚካል በመጠቀም ህዝብ ፍየሎቹንና በጎቹን እያጣ ነው። ኔትወርክ ያላቸው የሚታወቁ ወርቅ በመልቀም ሥራ ላይ በመሳተፍ ላይ ያሉ የራሳችን መዋቅሮች ከላይ እስከታች በመሳተፍ ላይ እያሉ አሉ። ትላልቅ እቃዎች ከውጭ ሀገር እያስገቡ በኮንትሮባንድ መሸጥ፣ ይህን ለመፍታት እየተንቀሳቅሰን ስንሞክርም እንቅፋቶቹ ብዙ ናቸው። አሁን ትልቅ ግብረ ኃይል አቋቁመን ሙሉ በሙሉ እንገባበታለን ብለን ወስነን ጀምረናል። ህዝቢ ከህዝብ ንፅርፃር ላዕሊ ግን ኢንተርናሽናል ክራይም ህዝብ እያማረረ ነው። ከህዝቡ ማማረር በላይ ግን ዓለም አቀፍ ወንጀል ሆኗል። ኔትወርኩ ብዙ ነው። መምጫው የማይታወቅ ቻይና ብለው፣ ስዊድን ወዘተ፣ በሁሉም ማዕዘኖች መሬት ሲቆፍሩ ነው የምታገኛቸው። በኮንትሮባንድ ወደ ብዙ ቦታዎች እየሄደ የህልውናችን አደጋ እየሆነ በመጣበት ሁኔታ ላይ ነው የሚገኘው። ሰራዊታችን ይህን በማጣራት ሊሳተፍ ይገባል። ግብረ ኃይሉ ኃላፊነት በሚሰማቸው ሰዎች እንዲመራ ነው እያደረግን ያለ ነው። አልፎ አልፎ የሰራዊቱ አባላት በዚህ ህጋዊ ያልሆነ ተግባር እየተሳተፈዋሉ ከሲቪል አስተዳደሩም የተሳተፈ አለ። በአጠቃላይ የሰራዊቱ አባሎች፣ ጀኔራሎች እየተሳተፉበት ነው የሚባለው ግን እንዲህ አይነት ስም የማጥፋት እንቅስቃሴ በመጨረሻ የሰራዊታችንን ንጽህና የሚጎዳ ነው የሚሆነው። በብልሹ ስራ ውስጥ የተዘፈቀ ማንኛውም ሰው ግን ያለ ምህረት መታገል አለብን። የአሜሪካ ድምፅ ከትግራይ መሬትና ማዕድን ቢሮ እና ከማዕድን ሚኒስቴር እንዲሁም ከኢትዮጵያ ብሔራዊ ባንክ አስተያየት ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ሬዲዮ የተጠናቀረው ዘገባ ገብረ ገብረ መድህን ከዋሽንግተን ዲሲ። የትግራይ ክልል ወርቅ ለአብ ዘርፊያ መጋለጥን በተመለከተ ያጠናቀርነውን ዘገባ ነው አድምጠን የተመለስ ነው። ቀጣይ ዝግጅታችን ደግሞ እየተጠናቀቀ ያለው የዳር ወር በየአመቱ የኤችአይቪ ኤድስ ግንዛቤ ማስጨበጫ ወር እንደመሆኑ ይህን ምክንያት በማድረግ ያዘጋጀ ነው። በኢትዮጵያ የኤችአይቪ ኤድስ አሁናዊ የስርጭት ሁኔታን የተመለከተ ነው። በኢትዮጵያ የኤችአይቪ ኤድስ ስርጭት እየቀነሰ ቢሄድም በጋምቤላ ክልልና በከተሞች እየጨመረ መሆኑን የተባበሩት መንግስታት ድርጅት የኤችአይቪ ኤድስ ፕሮግራም ዩኤንኤድስ አስታውቋል። የተቋሙ ከፍተኛ አማካሪ የሆኑትና ኢትዮጵያን ጨምሮ በአምስት አፍሪካ ሀገራት ያለውን የኤችአይቪ መቆጣጠሪያ የአምስት ዓመት መሪ እቅድና ስትራቴጂዎች ነደፍ ላይ እንደተሳተፉ የገለጹልን ዶክተር አማሃ ኃይሌ በዓለም አቀፍ ደረጃ የበሽታው ስርጭት መቀነሱን ገልጸዋል። ይሁንና አሁንም ትኩረት የሚያስፈልጋቸው ለበሽታው ተጋላጭ የሆኑ ቦታዎችና የህብረተሰብ ክፍሎች መኖራቸውንም ተናግረዋል። ግጭትና ጦርነት ባለባቸው አካባቢ የበሽታው ተጋላጭነት እንደጨመረ የሚያሳዩ መረጃዎች መኖራቸውንም ዶክተር አማሃ ከአሜሪካ ድምፅ ጋር በነበራቸው ቃለ ምልልስ ወቅት ገልጸዋል። ከአሜሪካ ድምፅ ጋር ያደረጉትን ቃለ ምልልስ አሁናዊ የበሽታውን ዓለም አቀፋዊ ስርጭት ሁኔታን በማብራራት ይጀምራሉ። የበሽታው ስርጭት ዓለም አቀፍ ደረጃ የዛሬ አስር ሀያ ዓመት ከነበረው በጣም ከፍተኛ የሆነ መሻሻል ያሳየበት ነው። እንደ ዓለም በአጠቃላይ ከኤድስ ጋር የተያያዘው ሞት እና የኤች አይቪ ስርጭቱ በሰባ አምስት ፐርሰንት የቀነሰበት ሁኔታ ነው ያለው እና አሁን በአመት የሚያዙ ሰዎች ቁጥር ወደ አንድ ነጥብ ዘጠኝ ሚሊዮን አካባቢ በዓለም አቀፍ ደረጃ ዝቅ ብሏል። ብዙ ሀገሮች ብዙ ሀገሮች በተለይ ከዚህ ከመድኃኒቱ ጸረ ኤችአይቪ መድኃኒቱ ከመጀመር ጋር ተያይዙ ብዙ ሀገሮች ይሄ የኤችአይቪ ስርጭቱን ከመቆጣጠር አንፃር አጥጋቢ የሚባል ጥሩ የሚባል ለውጥ ያሳዩበት ሁኔታ ነው ያለው እና ግን ያው ስቲል አንድ ነጥብ ዘጠኝ ሚሊዮን ሰዎች በአመት እያዛሉ ማለት በጣም ትልቅ ቁጥር ነው የበሽታው ስርጭትም እየጨመረ የመጣበት ሁኔታ አለ፣ ከቅርብ ጊዜያት ወዲህ የሚሉ አንዳንድ ሪፖርቶችን እንመለከታለን። በእርግጥ እየጨመረ የመጣባቸው ሁኔታዎች አሉ። አሁን የትኞቹ አካባቢ ላይ ስበርትቷል፣ ትናንሽ ጂኦግራፊኮች ናቸው። አሁን እንደ ድሮ እንደ አገር ወይንም አጠቃላይ ማህበረሰቡን በሚያጠቃ መልኩ የመጨመር ሁኔታ የለም ያለው። የተወሰኑ የተለዩ የህብረተሰብ ክፍሎች ጋር ላይ በተለየ ሁኔታ ግን የመጨመር የሚያሳይበት ሁኔታዎች አሉ። ለምሳሌ አደንዛጅት በመርፌ የሚጠቀሙ ሰዎች አዲስ ሲመርጭ የሚያደርግበት አካባቢዎች ላይ በእነዚህ ማህበረሰብ ክፍሎች አካባቢ ኤችአይቪ ስርጭቱ እንደ አዲስ ሲጨምር ታያለ ወይንም ደግሞ አንዳንድ ሀገሮች ላይ ሴተኛ አዳሪዎች ላይ የነበረው የኤችአይቪ ስርጭት ጥሩ ተቆጣጥረውት የነበረው እንደገና ወደ መጨመር የሚገባበት ሁኔታ እንጂ እንደ በአገር ደረጃ ያለ የመጨመር ትሬንድ ብዙም አይታይም። ምክንያቱም ይሄ የጸረ ኤችአይቪ መድኒቱ በስፋት እየተስፋፋ ነው፣ በስፋት እየተሰጠ ነው እና እሱ በጣም ትልቅ ለውጥ አምጥቷል። ሆኖም ግን እንደ ዓለም አቀፍ ከተቀመጠው ከነበረው ግብ ግቡ ምን ነበረ? ለ2020 በ75 2010 ከነበረው በ75 መቀነስ የአዲስ የሚያዙ ሰዎችን ቁጥር የሚል ነበረ እና ከኤችአይቪ ጋር የተያያዘውን ሞት በ75 የመቀነስ የሚል ነበር። ብዙ ሀገሮች ያንን በአስር ዓመት ውስጥ ማሳካት አልቻሉም ነበር። በሳምስት ፐርሰንት ለመቀነስ አልቻሉም ነበር። ሆኖም ግን በአብዛኛው ሀገር ያለው ትሬንድ የመቀነስ ነው። ከማህበረሰቦች መካከል አሁን ከነሱልኝ ተለይተው በዚህ ጉዳይ ላይ ትኩረት ከሚደረግባቸው ባለፈ በአካባቢ ደረጃ ኢትዮጵያ ውስጥ ምንድን ነው የሚመስለው? በክልሎች ደረጃ አሁን አንደኛው ሌላው ልዩነት በክልሎች መካከል ነው እና ገጠርና ከተማ ከተሞች በጣም የተጠቁ ናቸው። ለዛ ነው አዲስ አበባ አሁን በጣም ከፍ ብለው ያለ ስርጭት ያለባቸው አዲስ አበባ፣ ድሬዳዋ ሐረር እና ጋምቤላ ናቸው። ጋምቤላ ገጠር ከተሞችም አሉበት። የጋምቤላ የተለየ ሁኔታ ነው ያለው። አዲስ አበባ ያው ከተሞች ስለሆኑ አዲስ አበባ ድሬዳዋና ሀረሪ ስርጭታቸው ከፍ ያለ ነው። ወደ 3 ፐርሰንት ከሁለት ነጥብ አምስት እስከ ሶስት ነጥብ አምስት መካከል ላይ ያወድቃሉ። እነዚህ ከፍተኛ ስርጭት ያለባቸው ናቸው። ጋምቤላ ግን ገጠር ከተሞችም ጭምር የተጠቁበት ሁኔታ ነው ያለው እና የጋምቤላ ስርጭት ከሀገራዊ አማካኙ በጣም ከፍ ያለ ነው ከሁለት ነጥብ ዘጠኝ ምናምን አካባቢ ነው እና ያ ማለት ጋምቤላ ላይ በተለየ መልኩ ክልሉ የተጠቃበት ሁኔታ አለ ማለት ነው። እንግዲህ ብዙ ነገሮች አስተዋጽኦ ያደርጋሉ እንደዚህ ሊጅናል በክልል መካከል ያለው ልዩነት። ከዛ በተጨማሪ እንግዲህ ያው እነ አማራ፣ አፋርም ከሀገራዊ ስርጭቱ ትንሽ ከፍ ብለው ያሉ ናቸው። አንዳንዶቹ ደግሞ ያው ከሀገራዊ ስርጭቱ አንፃር በጣም ዝቅተኛ ስርጭት ያለባቸው ናቸው እነ ኦሮሚያ፣ አፋር አፋር ሳይሆን ሶማሌ እና አንዳንዴ ደቡብ አሁን ማዕከላዊ ደቡብ እና ደቡብ ስርጭታቸው ከሀገራዊ እንትኑ በታች ሆኖ የሚታይበት ሁኔታ አለ። እና በክልሎች መካከል ልዩነት አሉ። በክልል መካከል ብቻ ሳይሆን በወረዳዎች መካከልም በጣም ሰፊ ልዩነት አለ። እና አጠቃላይ ካሉን ወደ ከአንድ ሺ አንድ መቶ ሀምሳ በላይ ወረዳዎች አሉ። ከእነዚያ ውስጥ ወደ ሶስት መቶ የሚሆኑት ናቸው በከፍተኛ ሁኔታ በኤችይቪ ስርጭቱ የተጠቁት እና አብዛኞቹ ከተማ ነክ ቀመስ የሆኑ ናቸው። አንዳንዶቹ ደግሞ የከተማ አካባቢ ያሉ የገጠር ወረዳዎች ናቸው። በተለይ እነዚህ ትላልቅ ፕሮጀክቶች ያሉባቸው ወረዳዎች እና እንዳልኩ በወረዳም በክልልም ደረጃም ልዩነቶች አሉ። በኢትዮጵያ ውስጥ በተለይ ባለፉት አራት አምስት ዓመታት በከፍተኛ ሁኔታ ግጭቶች ተበራክተዋል፣ ጦርነቶች ሲካሄዱ ነበር። እነዚህ ሁኔታዎች ውስጥ ምናልባት በስርጭቱ ሂደት ውስጥ ቅድም በገለጿቸው አካባቢዎች ላይ በአንዳንዶቹ ጦርነቶች የሚካሄዱባቸው የነበሩ ናቸውና በራሱ አስተዋጽኦ አድርጓል ለዚህ ሁኔታ ማለት እንችላለን። አንድ የወጣ ጥናት ነበር ለምሳሌ ሀ 2023 በፈረንጆቹ የትግራይ ክልልን በተመለከተ አንድ አርባ የሚሆኑ ጤና ጣቢያዎችን የነበራቸውን አገልግሎት ተመልክተው ነበር እና ከጦርነቱ በፊትና ከጦርነቱ በኋላ እና ከጦርነቱ በፊት ከነበሩት የኤችአይቪ መድኃኒቱን እየወስዱና ይከታተሉ ከነበሩት ሰዎች ወደ 3 ሺህ አካባቢ የሚሆኑ ሰዎች እነዛ 43 የሚሆኑ ጤና ጣቢያዎች ውስጥ ስምንት መቶ የሚሆኑት አካባቢ ብቻ ነበር መድኃኒታቸው በጦርነቱ ወቅት መተው ይወስዱ የነበረው እና አብዛኞቹ ኦልሞስት ከሁለት ሶስተኛ የሚሆኑት ፀረ ኤችአይቪ መድኃኒት የሚጠቀሙ ሰዎች በጦርነቱ ወቅት መተው መድኃኒታቸውን እየወሰዱ አልነበረም ማለት ነው። ያ የሚያሳይ ምንድን ምንድነው? አገልግሎቱ በከፍተኛ ሁኔታ የተቆራረጠበት ሁኔታ ተፈጥሮ ነበር ማለት ነው። ያ ምንን ይፈጥራል? ሰዎቹ መድኃኒታቸውን በትክክል በማያወስዱበት ጊዜ በደማቸው ውስጥ ያለው የቫይረስ መጠን ይጨምራል። ምንም ጥያቄ የለውም። ያ ማለት ወደ ሌሎች ሰዎች የማስተላለፍ እድላቸው በከፍተኛ ሁኔታ ይጨምራል ማለት ነው። እና ሌሎችም አገልግሎቶችም ራስን ለመከላከል የሚጠቅመው የኮንደም ስርጭት የኤችአይቪ ምርመራ ከእናት ወደ ልጅ የነበረው አገልግሎት የመሳሰሉ ያው ቀንሰዋል። አሁን በ2016 የነበረው ሪፖርት ላይ የትግራይ ክልልን ሪፖርት ስትመለከቱ በአብዛኛው ነገር ወደኋላ ቀርቶ ታገኘዋለ። የእናቶችና ሕጻናት የኤችአይቪ መድኃኒት፣ ምርመራን በተመለከተ ያለው እንዳለ አጠቃላይ እንትኑ አማራም የመቀነስ ምልክት እያሳየ ነው። ይሄ የሆነው ከግጭቱ ጋር ተያይዞ ሊሆን እንደሚችል ይገመታል እና በቀጥታም እንግዲህ ዳታ ሰብስቦ በጥናት ማረጋገጥ የሚያስፈልግ ነው የሚሆነው። ምን ያህል አስተዋጽኦ አድርጓል ይሄ ጦርነት የኤች አይ ቪ ስርጭቱ ከመጨመር አንጻር፣ ከጦርነቱ በፊት የነበረው ስርጭት ምን ይመስላል፣ አሁን ከጦርነቱ በኋላ ወይንም በጦርነቱ ወቅት ያለው ስርጭት ምን እየመሰለ ነው የሚለውን በደንብ መሬት ላይ ያለውን ዳታ ምርመራ አድርጎ እንግዲህ አሁን በሀገር አቀፍ ደረጃ ይሄ የህዝብና እንትን የዴቼስ ዴሞግራፊክ ሰርቬይ የምንለው አለ። እሱ እየተሰራ ነው። የእሱ ውጤት በቅርቡ ሲመጣ በግልጽ በዳታ አስደግፎ ወይንም መተንተን የሚቻል ይሆናል። ምንስ መደረግ አለበት? በቀጣይ ሊሰሩ የሚባቸው የሚገባው ምንድን ነው ይላሉ። ድሮ ከነበረው ድጋፍ መቀዛቀዝ በጣም አለ። ሌሎችም ደግሞ ቀድሚያ የሚሰጣቸው ነገሮች እንደ ኮቪድ የመሳሰሉ ነገሮች ከመምጣታቸው ጋር ተያይዞ ያለውን ሀብት የሚሻሙበት ሁኔታ ተፈጥሯል። እና ለዛ ነው እንደ ሀገርም እንደ ዓለምም ትኩረት ተደርጎ ባለችው ገንዘብ ለውጥ የሚያመጣ ስራ ላይ ትኩረት መደረግ አለበት የሚል ግፊት አለ ከአለም አቀፍም፣ እንደ ሀገርም ያንን ለማድረግ ነው እየሞከር ነው ያለን ነው። ቅድሚያ ሰጥተን ቅድሚያ ቅድሚያ እንዲሰጣቸው የሚገባቸውን የህብረተሰብ ክፍሎች እና አካባቢዎች ትኩረት አድርገ መስራትን ነው ያለብህ ያለህ ሀብት በጣም ከአለም አቀፍ የምታገኘው ከሀገር ውስጥም የሚገኘው ሀብት በጣም እያነሰው በሚመጣበት ጊዜ በዛ ገንዘብ ትልቅ ለውጥ ላመጣ የምንችለው ምን ብሰራ ነው የሚለውን ማሰብ በጣም ያስፈልጋል። እና በዛ ሀሳቤ ትኩረት የሚሰጣቸው ህብረተሰብ ክፍሎች እና አካባቢዎች ለይተው መስራት በጣም አስፈላጊ ነው። ያን ለይቶ ለመስራት ሙከራ እየተደረገ ነው እና አሁን በተለይ ኮንዶም ላይ ሰፊ ስራ መስራት ያስፈልጋል። ኮንዶም በሁሉም አካባቢ እንዲገኝ ከማድረግ አንጻር ህብረተሰብ ክፍል በተለይ ተጋላጭ የሆነ ህብረተሰብ ክፍሎች ኮንዶም እንዲጠቀሙት ከማድረግ አንፃር ሰፊ ስራ መስራት ይጠበቅብናል። ምክንያቱም ኮንዶም አንዱ ትልቁ የመከላከያ መንገድ ነው። ሁለተኛ ወጣቶችን በተለይ ይሄ ራስን በአንድ መወሰንን የመሳሰሉ ወሲብ ከመጀመር መዘግየትን የመሳሰሉ ነገሮችን ለወጣቶች ማስተማር እንደገና ክህሎታቸውም እንዲጨምር በትምህርት ቤት ሰፊ ስራ መስራት ያስፈልጋል። ትምህርት ቤቶች ስቲል ትልቅ ሚና መጫወት አለባቸው። ምንም እንኳን አብዛኛው ስራ የጤና ሰክተሩ ወይም የጤና ዘርፉ ስራ እየሆነ ቢመጣም የኤችአይቪ ኤድስ ጉዳይ ጸረ ኤችአይቪ መድኃኒቱ ከመምጣቱ አንፃር አሁንም አንዳንድ ግን ወሳኝ የሆኑ ባለድርሻ አካላት አሉ እንደ ትምህርት ያሉ እና እንደ ትላልቅ ኢንቨስትመንት ፕሮጀክቶች እነዚህ ሁለቱ ትምህርት ተማሪዎችንና አስተማሪዎችን ትኩረት አድርገው እነዚህ ትልልቅ ፕሮጀክቶች ደግሞ በስራቸው ያሉ ሰራተኞችን ትኩረት አድርገው ሰፊ ስራ መስራት አለባቸው። ዶክተር አማሀ በዛሬው የፕሮግራማችን ላይ ተገኝተው በዚህ ጉዳይ ላይ ሀሳቦትን ስላካፈሉን በጣም እናመሰግናለን። ለነበረን ቆይታም በአሜሪካ ድምፅ አድማጮቻችን ስም ከልብ አመሰግነዎታለሁ። መልካም ጊዜ ይሁንልዎት። በጣም አመሰግናለሁ። እኔም ቪኦኤ ለሰጠኝ ድን መልካም ጊዜ ሆንላስሜ ከአሜሪካ ድምፅ ወደ እናንተ እየደረሰ የሚገኘው የቅዳሜ ምሽት ዝግጅታችን እንደቀጠለ ነው። ቀጣዩ ዝግጅታችን ደግሞ በኢትዮጵያ ተባብሶ የቀጠለው ግጭትና እውከትን ይመለከታል። በኢትዮጵያ በተለይም በአማራና በኦሮሚያ ክልሎች በአማጽያንና በፌዴራል ኃይሎች መካከል ተባብሶ የቀጠለው ግጭት በሺዎች ለሚቆጠሩ ሲቪሎች ሞትና በሚሊዮኖች ለሚቆጠሩ ደግሞ መፈናቀል ምክንያት ሆኗል። ጠቅላይ ሚኒስትር አብይ አህመድ በስልጣን በቆይባቸው ባለፉት አምስት ከመንፈቅ ዓመታት በኦሮሚያ በትግራይና በአማራ ክልሎች የተካሄዱ ግጭቶችንና ተግባራዊ ያልሆነ የሰላም ጥሪዎችን ወደኋላ የሚመለከተው በአሩ ማሩፍ የተዘጋጀውን ትንታኔ እንግዲ ወልዴ እንደሚከተለው ወደ አማርኛ መልሶታል። እየተጠናከረ የመጣ የመንግስት ወታደራዊ እርምጃ፣ የአማጽያን ጥቃት የሲቪሎች ኢላማ መደረግ፣ የአንገት መታረድን ያሳያሉ የተባሉና ያልተረጋገጡ ቪዲዮዎች፣ እገታ፣ የትምህርት ቤቶችና የሆስፒታሎች መዘጋት፣ ለሰላም የሚደረጉ ጥሪዎች እነዚህ ሁሉ የአፍሪካ ህብረት መቀመጫና በአገሪቱ በርካታ ሕዝብ ከሚኖሩባቸው ሀገራት አንዷ በሆነችው በኢትዮጵያ በተመሳሳይ ጊዜያት በመከሰት ላይ ያሉ ድርጊቶች ናቸው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ወቅት ለሰላም ቃል የተገባ ቢሆንም በስልጣን በቆዩባቸው ባለፉት አምስት ከመንፈቅ ዓመታት በኦሮሚያ በትግራይና በአማራ ክልሎች በመቶ ሺህ የሚቆጠሩ ሰዎች ተገድለው በሚሊዮኖች ተፈናቅለዋል። በትግራይ ክልል የነበረው ጦርነት ፕሪቶሪያ ላይ ከሁለት ዓመታት በፊት በተፈረመ ተኩስ የማቆም የሰላም ስምምነት አማካኝነት ሲቆም፣ በአማራና በኦሮሚያ ክልሎች ግን የትጥቅ አመጻዎች ቀጥለዋል። በግጭቱ የሚሳተፉት ሁሉም ወገኖች የመብት ጥሰት እንደፈጸሙ ክስ ቢቀርብባቸውም ሁሉም ተጠያቂ እንዳልሆኑ አስታውቀዋል። በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል ከአንድ ዓመት በፊት ውጊያ የጀመረው መንግሥት የአማራ ክልል ልዩ ኃይልና ሌሎች ታጣቂዎችን ትጥቅ በማስፈታት መከላከያን ጨምሮ ወደ ሌሎች አደረጃጀቶች መመደብና ወደ ማህበረሰቡ የመቀላቀል እቅዱን ይፋ ማድረጉን ተከትሎ ነው። ይህ የመንግሥት እቅድ በፌዴራልና በትግራይ ኃይሎች መካከል በነበረው ጦርነት ወቅት ከፌዴራል ኃይሎች ጋር ውግነው ሲዋጉ ከነበሩ የፋኖ ኃይሎች በኩል ተቃውሞ ገጥሞታል። በኦሮሚያ ክልል ደግሞ የኦሮሞን ሕዝብ ነጻነት ለማጎናጸፍ በሚል ከተነሳው ከኦሮሞ ነጻነት ሠራዊት ጋር በ2010 ዓ ም የጀመረው ውጊያ አሁንም ቀጥሏል። የኢትዮጵያ መንግሥት ለድርድር ዝግጁ እንደሆነ በተደጋጋሚ ምልክት ቢያሳይም ግጭቱ እንደቀጠለ ነው። በፌዴራል ጦርና በፋኖ ኃይሎች መካከል በመካሄድ ላይ ያለው ግጭት በበርካታ ዞኖች ተባብሶ ባለፈው ጥቅምት በ30 ከመቶ መጨመሩን የትጥቅ ግጭቶችንና ስፍራዎችን የሚከታተለው ገለልተኛው ፕሮጀክት ኤሲኤልኢዲ አስታውቋል። ፕሮጀክቱ በተጨማሪም ከሚያዝያ 2016 ዓ ም ወዲህ በአማራ ክልል የተፈጸመው የድሮን ጥቃት የ430 ሰዎችን ሕይወት እንደቀጠፈ ሪፖርት መደረጉን አውስተዋል። በጥቅምት 26 ቀን 2017 ዓም ዝብስት በተባለች ጎጃም ከተማ በፌዴራል ኃይሎችና በፋኖ ታጣቂዎች መካከል በነበረው ውጊያ በድሮን በተፈጸመ ጥቃት 43 ሰዎች በገደላቸውን ነዋሪዎችና የአይን ምስክሮች አስታውቀዋል። የመንግሥት ባለሥልጣናት አስተያየት እንዲሰጡ ከቪኦ ለቀረበላቸው ጥያቄ ምላሽ አልሰጡም። ነገር ግን የመንግስት ኮሚኒኬሽን ጉዳይ ሚኒስትር ለገሰ ቱሉ ከጥቃቱ ጥቂት ቀናት በኋላ መንግሥት በአማራ ክልል ሲቪሎችን ኢላማ አድርገዋል መባሉን አስተባብለዋል በስም ያልጠቀሷቸው ብዙሀን መገናኛዎች በመንግስት የሚወሰዱ ወታደራዊ እርምጃዎችን በሲቪሎች ላይ እንደተፈጸሙ አድርገው ያቀርባሉ ብለዋል። በውጭ ኃይሎች ፈንድ የሚደረጉ መቀመጫቸውን ውጭ ሀገር ያደረጉ ነገር ግን ደግሞ በራሳችን ቋንቋ ኢትዮጵያን የማተራመስ ግብ ይዞ የሚሰሩ መደበኛ ሚዲያዎች ሳይቀር በተመሳሳይ ተሳስቶ እንኳን አንድ ቀን በክልሉ ህዝብ ላይ የሚደርሰውን በደል የማይዘግቡ ግን፣ መንግስት በተመረጠና በታቀደ መልክ በጽንፈኛው ኃይል ላይ የሚወስደውን እርምጃ ሃን ላይ የተወሰደ እርምጃ አድርጎ ያቀርቡታል። ይህ ፈጽሞ ተቀባይነት የለውም። ንጹሀንን እየገደሉ እያገቱ የዘረፉ ለበሽታ እንዲጋለጥ ንብረትና ሀብት የሚያወጡት አካልን ንጹህ አድርጎ ማቅረብ በየትኛውም መመዘኛ ትክክልም አይደለም ተቀባይነትም የለው። በዚህም ድርጊት ውስጥ ያሉ አካላት ከዚህ እኩይ ድርጊታቸው መቆጠብ ይኖርባቸዋል። መንግስትና የክልሉ ህዝብ የጀመሩትን ህግ የማስከበር ስራ አጠናክሮ የሚቀጥሉ ይሆናል። የኢፌድሪ መከላከያ ኃይል ከሁለት ወራት በፊት ባወጣው መግለጫ በፋኖ ታጣቂዎች ላይ ከፍተኛ ወታደራዊ ዘመቻ እንደሚደረግ አስታውቋል። በአማራ ክልል ያለው ግጭት እያየለ መምጣት የአሜሪካውን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ወር ወደ ጠቅላይ ሚኒስትር አብይ አህመድ ስልክ እንዲደውሉ አድርገዋል። በስልክ ውይይቱ የውጭ ጉዳይ ሚኒስትሩ በአማራ ክልል እየጨመረ የመጣው ሁከት እንዳሳሰባቸው እና በሌሎችም ኢትዮጵያ ውስጥ ለሚታዩ ግጭቶች ፖለቲካዊ ውይይት ማድረግ አስፈላጊ መሆኑን ለአብይ እንደነገሯቸው ተዘግቧል። የኢትዮጵያ መንግስት 23 ሚሊዮን ህዝብ ይኖርበታል በሚባለው የአማራ ክልል በነሐሴ 2016 ዓ ም አስቸኳይ ጊዜ አውጀዋል አዋጂው ባለፈው ሰኔ የጊዜ ገደቡ ቢያልፍም ከኢትዮጵያ ፌዴራል ኃይሎች እና ከአማራ ክልል ኃይሎች የተውጣጣ ግብረ ኃይል ለአንድ ወር ባደረገው ዘመቻ በሺህ የሚቆጠሩ ሰዎች በዘፈቀደ ታስረዋል ሲል የመብት ቡድኑ አምነስቲ ኢንተርናሽናል አስታውቋል ከመስከረም 18 2017 ዓ ም ጀምሮ በሺህ የሚቆጠሩ ሲቪሎች በመላ አማራ ክልል በሚገኙ ጊዜያዊ መጠለያዎች ግብረ ኃይሉ አስሯል ሲል አምነስቲ ይፋ ባደረገው የምርመራ ሪፖርቱ አስታውቋል። የኢትዮጵያ መንግስት በአምነስቲ ሪፖርት ላይ ምላሽ እንዲሰጥ የተደረገው ሙከራ ሳይሳካ ቀርቷል። በአማራ ክልል በርካታ ትምህርት ቤቶች በመዘጋታቸው በሚሊዮን የሚቆጠሩ ልጆች ከትምህርት ውጭ እንዲሆኑ አስገድደዋል። ባለፈው መስከረም አስር ቀን ምስራቅ ጎጃም ውስጥ ሲናን በተባለ ስፍራ ሁለት መምህራን ተገድለዋል። ይህም በክልሉ በትምህርት ስራ ላይ በተሰማሩት ዘንድ ስጋት መፍጠሩን እነዚሁ ሰራተኞች ተናግረዋል። የአካባቢው አስተዳደር የትኛውንም ቡድን በስም ሳይጠቅስ በአማራ ስም የሚምሉ ብሎ የገለጻቸው ቡድኖችን ለግድያው ተጠያቂ አድርጎ ክስ አሰምቷል። በደሴ ከተማ ደግሞ ሙልጌታ ከበደ የተባሉ ዳኛ ጥቅምት አራት ቀን ከስራ ወደ ቤት በመመለስ ላይ ሳሉ በመኪናቸው ውስጥ በተፈጠረ ፍንዳታ መገደላቸው ታውቋል። ፖሊስ ፍንዳታው መኪናቸው ውስጥ በነበረ ፈንጂ አማካኝነት የተከሰተ እንደነበር አስታውቋል። ህዳር 1 ቀን 2017 በቆቦ ከተማ የብልጽግና ፓርቲ ኃላፊ የነበሩት ደርቤ ሙሉጌታ በጥይት ተገድለዋል። የፓርቲው ባለሥልጣን የሆኑት ከድር ሙስጠፋ ለአማራ ሕዝብ እንታገላለን የሚሉ ጽንፈኞች ብለው የገለጿቸው ቡድኖችን ለግድያው ተጠያቂ አድርገዋል። የቀድሞ ጋዜጠኛ እና በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙት የፋኖ ቡድኖች መካከል አንዱ የሆነው የአማራ ፋኖ ሕዝባዊ ድርጅት ተብሎ የሚጠራው መሪ እንደሆኑ የነገሩን አቶ እስክንድር ነጋ ቡድኑ ሲቪሎችን ኢላማ አድርገዋል መባሉን ከሳምንት በፊት ከቪኦኤ ዘጋቢ ሀሩን ማሩፍ ጋር ባደረጉት ቃለ ምልልስ አስተባብለዋል። በፍጹም እኛ መንግስትን የምንዋጋው ሲቪሎች በመጠቃታቸው ነው። አቶ እስክንድር በአማራ ክልል የተለያዩ የፋኖ ቡድኖች እንዳሉ አምነዋል። ፋኖ ለምን ትምህርት ቤቶች መዘጋታቸው ትክክለኛ ነው ብለው ያምናል? እንደገና መከፈታቸውንስ ለምን ይቃወማል? ተብለው ለተጠየቁት አቶ እስክንድር ሲመልሱ ለተማሪዎቹና ለማህበረሰቡ ደህንነት ሲባል ነው ብለዋል። እንደ ድርጅታችን ከሆነ ጉዳዩ የደህንነት ነው። ትምህርት ቤቶችን በተመለከተ የደህንነት ጉዳይ ያሳስበናል። እኛ ብቻ ሳንሆን ወላጆችም የደህንነት አለመኖር ያሳስባቸዋል። ምክንያቱም ትምህርት ቤቶች በድሮን ኢላማ ይደረጋሉ። መንግሥት ትምህርት ቤቶችን ያጠቃል፣ ይደበድባል። ከሰማይ ትምህርት ቤቶች ላይ ጥቃት ይፈጸማል እና በዋናነት የደህንነት ጉዳይ ነው፣ የልጆችና የመምህራን ደህንነት። ይህ ጦርነት እስከተካሄደ ድረስ ተማሪዎች ደህንነታቸው የተጠበቀ አይሆንም። ገለልተኛ የምርመራ ቡድኖች ክልሉን መጎብኘት እንዲችሉ መንግሥት እንዲፈቅድም አቶ እስክንድር ጠይቀዋል። ገለልተኛ ቡድኖች ገብተው ጉዳዩን እንዲመረምሩ መንግሥት ይስማማል። ሁላችንም ተጠያቂ መሆን አለብን። ይህን አጽንኦት መስጠት እፈልጋለሁ። በተፈጸመው ሰቆቃ ላይ ለሚደረገው የምርመራ ግኝት ሁላችንም ተጠያቂ እንሁን። ከአቶ እስክንድር ነጋ ጋር ላደረግነው ቃለ መጠየቅ ከበርካታ የመንግሥት ባለሥልጣናት ምላሽ ለማግኘት ብንሞክርም አልተሳካም። በብልጽግና ፓርቲ ምስረታ አምስተኛ ዓመት ክብረ በዓል ላይ እሁድ ህዳር 22 ቀን 2017 ዓ ም ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ አማጽያን ወደ ሰላም ንግግር ጠረጴዛ እንዲመጡ በድጋሚ ጠይቀዋል። ደጋግሜ እንዳነሳሁት በአማራ ክልል፣ በኦሮሚያ ክልል ያሉ ወንድሞቻችን አንድ ሺህ ዓመት ቢታገሉ ስለማያሸንፉን አንድ ሺህ ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ በተከበረ ጉባኤ በድጋሚ ጥሪ አቀርብላቸዋል። ክላሽ እንዲበቃ፣ ክላሽ ያነገባችሁ በዚያም እድል ይገኛል ብላችሁ ያሰባችሁ ወንድሞቻችን ይበቃችኋል፣ ሞክራችኋል፣ አልሆነም፣ ወደፊትም ስለማይሆን በሰላም በውይይት በጋራ ሀገራችን እንዳበለጽግ በታላቅ ፍቅርና ትህትና ጥሪ ላቀርብላችሁ እፈልጋለሁ። አብይ ንግግሩን ባደረጉ በሰዓታት ውስጥ የኦሮሚያ ክልላዊ መንግስት ከኦሮሞ ነጻነት ሰራዊት ተለይተው ከወጡትና የቀድሞ የማዕከላዊ እዝ አዛዥ ከነበሩት ጃል ሰኚ ጋራ የሰላም ስምምነት ተፈራርመዋል። ክልላዊ መንግስቱን ወክለው የፈረሙት የክልሉ ፕሬዚደንት አቶ ሽመልስ አብዴሳ ዱራን ዱርሴ ወራን ብልሱማ ኦሮሞ ሙርቴ ከና ዋምቻ መን ኦሮሞ ደስ ፍጣቹዳን ሙርቴ ወላና ከነ በመጀመሪያ የኦሮሞን ሕዝብ ጥያቄ ተቀብላችሁ ይህን የጀግና ውሳኔ ወሰናችሁ የኦሮሞ ነጻነት ሰራዊት አባላትን ማመስገን እፈልጋለሁ። ሕዝባችን ላለፉት ዓመታት በበርካታ መስዋዕትነት ውስጥ አልፎ እዚህ ደርሷል። የኦሮሞ ፖለቲካን የሚያራምዱት ግን ትግሉ ወደ ተፈለገው ደረጃ ስላላደረሱት አሁንም ህዝቡ ለችግር ሲዳረግ ቆይቷል። በተለይ ባለፉት ዓመታት በመካከላችን በነበረው ችግርና ሌሎች ኃይሎችም ጣልቃ ገብተውበት የኦሮሞ ቄ በወርደደም የሚፈስበት ቦታ ሆኗል። የፖለቲካ ልዩነቶችን በዘመናዊ መልኩ መፍታት ብልህነት ነው። ስለዚህ በኦሮሞ ዘንድ መጎዳላት እንዳይኖር የኦሮሞ ትግል ፈር እንዲይዝ የዛሬው ስምምነት ወሳኝ ነው፣ በታሪክ ማዕደር የሚሰፍር ነው። ዛሬ እንተቀበላችሁ የመጣችሁ እናንተ ጀግኖቻችን ናችሁ። እናከብራችኋለን። እንኳን ደህና መጣችሁ እላለሁ። ባለፈው መስከረም የቀድሞ የኦሮሞ ነጻነት ሰራዊት የስራ አስፈጻሚ ኮሚቴ አባል እና የማዕከላዊ ዞን አዛዥ የነበሩት ጃል ሰኚ ነጋሳ ከኦሮሞ ነጻነት ሰራዊት አዛዥ ጃል መሮ ወይም ኩማ ድሪባ መነጠላቸውን አስታውቀው ነበር። ህግና ደንብ እንደዚሁም መተዳደሪያ ደንብ የሌለው ድርጅት ነው። ጥፋት ሲሰራ ተጠያቂነት የሌለበት ድርጅት ነው። ህግና ደንብ ሲኖር አንዱ ሲያጠፋ ለማስተካከል የሚያስችል ህግ ይኖራል። ግን አሁን በአንድ ሰው የሚመራ መሆኑን አይተንና ተረድተን እንደዚሁም ወደ ድርጅቱ ህግና ደንብ ተመልሰን እርስ በርሳችን እናስተካክል ብለን ለኦሮሞ ህዝብ ባለን ክብር ባህልና ወጉን ጠብቀን ነው በህዝብ ውስጥ የምንንቀሳቀሰው። ከዚህ ባለፈ በህግ ሊታይ ይገባል። በድርጅቱ ጠቅላላ ጉባኤ በ2017 በተደነገገው ህግና ደንብ መመራት አለብን ብለንና ከኦሮሞ ነጻነት ሰራዊት አመራር ጋራ መቀጠል አንችልም ብለን ነው መግለጫ ያወጣ ነው አሁን ዋና አዛዥ የምንለውን ወደፊት በኦሮሚያ ውስጥ ከሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት ጋር ተነጋግረን ነው የምንመርጠው። ስለዚህ ከዚህ በኋላ የኦሮሞ ነጻነት ሰራዊት አመራር አይወክለንም በማለት ነው ይህን መግለጫ ያወጣ ነው። የኦሮሞ ነጻነት ሰራዊት ማዕከላዊ እዝ ግን ሰኚ ምክዳታቸውን አጣጥሏል። የኦሮሞ ነጻነት ሰራዊት አመራር አንዱ የሆኑት ጅረኛ ጉደታ የተፈጸመውን ስምምነት ስላቅ ነው ሲሉ ገልጸውታል። ጅሬኛ በተጨማሪም መንግስት ስምምነት የፈጸመው ከድርጅቱ የተባረሩ ብለው ከጠሯቸው ግለሰቦች ጋር ነው ሲሉ ተናግረዋል። ሞቱማ ናኖ፣ ኦሮሚያ waraana bilisummaa Oromoo waliin otoo hin taane nama waraana bilisummaa Oromoo waliin achi bahee የኦሮሚያ ክልላዊ መንግስት ከኦሮሞ ነፃነት ሰራዊት ጋር ሳይሆን የድርጅቱን ህግ አፍርሶ ከመከላከያ ሰራዊት ጋር ህገወጥ ወጥ የሆነ ግንኙነት እንደነበረ አውቀን የአስተዳደር እርምጃ ከተወሰደበት ግለሰብ ጋር ነው ስምነት ያደረገው እንጂ ከኦሮሞ ነፃነት ሰራዊት ጋር ያደረገው ስምነት እንዳልሆነ መለየት አለበት። በአማራ ክልል የሚገኘው ፋኖም መንግስት ስለ ሰላም ውይይት የሚሰጠውን ገለጻ የይምሰል ሲል ይገልጸዋል። አቶ እስክንድር ነጋ መንግስት ለትጥቅ ግጭቶች ሰላማዊ መፍትሄ ይሰጥ ሲል የሚያሰማው ጥሪ እውነተኛውን አያውቅም። በወታደራዊ ድል ነው የሚያምነው። ይህን እምነታቸውን ካልቀየሩ አሁን ባለው ሁኔታ ከሆነ ስለ ሰላማዊ መፍትሄ ሲናገሩ ከምር መውሰድ አስቸጋሪ ነው። ለደህንነታቸው ሲሉ ስማቸው እንዲገለጽ ያልፈለጉና በኢትዮጵያ የሚገኙና ገለልተኛ እንደሆኑ የሚገልጹ ተንታኝ ሁለቱም አማጺ ኃይሎች መንግስትን ከስልጣን ለማስወገድ አቅሙ የላቸውም ሲሉ ተናግረዋል። ይህ ሁሉም ወገኖች አሸናፊ ሆነው የሚወጡበት አይደለም። መንግስትም ይህን ይረዳል። የመንግሥት ዕቅድ አማጽያንን አዳክሞ ወደ ድርድር ጠረጴዛው እንዲመጡ ማድረግ ነው ሲሉ ኢትዮጵያዊ ተንታኝ ተናግረዋል። ተንታኙ በተጨማሪም ዘግይቶም ቢሆን በቅርቡ ድርድር መኖሩ አይቀርም ሲሉ ተናግረዋል። ሁሉም ይህን ያውቃል። ድርድሩን ጠንካራ ቁመና ሲኖራቸው መጀመር ነው የሚፈልጉት። ነገር ግን ያ እስከሚሆን ግጭቱ ይቀጥላል፣ እየጋመ የሚሄድ ግጭትም ሊሆን ይችላል ሲሉ ተንታኙ ተናግረዋል። ሃሩን ማሩፍ ላዘጋጀው ዘገባ እንግዶልን ነኝ። ዋሽንግተን ዲሲ አብራችሁ ስላላችሁ እናመሰግናለን። የቅዳይ ምሽት ዳር 14 2017 ዓ ም ዝግጅታችን እንደቀጠለ ነው። አሁን የመጨረሻው ዝግጅታችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የመጨረሻው ዝግጅታችን የሚሆነው ደግሞ እስራኤል በሊባኖስ ላይ በምታካሄደው ጥቃት ኢትዮጵያውያን ምን ጉዳት ደረሰባቸው በሚል በሀገሪቱ ከሚኖሩ ኢትዮጵያውያን ጋር ያደረግነውን ቆይታ ይመለከታል። እስራኤል በሊባኖስ የሚገኘውን የሂዝቦላ ታጣቂ ቡድን ለማጥፋት ከመስከረም ወር ጀምሮ እያካሄደች ባለችው የአየር ጥቃት ቢያንስ አምስት ኢትዮጵያውያን መገደላቸውንና በርካቶች መቁሰላቸውን ቤሩት የሚገኝ ለትርፍ ያልተቋቋመ ድርጅት ለአሜሪካ ድምፅ ገልጿል። እኛ ለእኛ በስደት የተሰኘው በጎ አድራጎት ድርጅት መስራች ባንቺ ይመር ከአሜሪካ ድምፅ ጋር በነበራቸው ቆይታ እስራኤል ጥቃቱን አጠናክራ በቀጠለችበት ወቅት አዳዲስ ኢትዮጵያውያን ስደተኞች ወደ ቤሩት መግባት መቀጠላቸውን አመልክተው የኢትዮጵያ መንግስት አዲስ የተደረሰውን የተኩስ ማቆም ስምምነት ተጠቅሞ ዜጎቹን ከሊባኖስ እንዲያስወጣና ወደ ሊባኖስ የሚያቀኑ አዳዲስ ስደተኞችንም እንዲያስቆም ጠይቀዋል። ስመኝሽ ቆየ ከበጎ አድራጎት ድርጅት መስራቿ ጋር ያደረገችው ቆይታ እንደሚከተሉ ይቀርባል። በእስራኤል እና በሂዝቦላ መካከል ለሳምንታት የተካሄደው ጦርነት ለማስቆም የተኩስ አቆም ስምምነት መደረሱን ተከትሎ አሁን በቤሩት ያለው ሁኔታ ምን ይመስላል? እንግዲህ ያው ለጊዜው ጸጥ ያለ ነው። ያው ድሮን በተመለከተ ቦንቡን በተመለከተ ማለት ነው። አገሪቷ በምን አይነት ሁኔታ ትገኛለች የሚለው ብዙ ቦታዎች ናቸው የፈራረሱት። ብዙ ወቶቻችን የሚኖሩበት የሚሰሩበት፣ እንዲሁም የዚህ ሀገር ዜጎች ቤት ንብረቶቻቸው ብዙ ቦታ ነው ያው የወደሙት። ብዙ ህይወት አልፈዋል። የቆሰሉ ሰዎች አሉ። እስካሁን ድረስ ቁጥሩ ይሄን ያክል ተብሎ መታወቅ አልቻለም። ያው በግልጽ ካለው ሁኔታ እና ካለው በየቀኑ በየሰአቱ ድብደባ አንጻር ቁጠራ ለማድረግ የሞተውን ለማንሳት እናልቻለም። ያው እስካሁን ድረስ ባሉት እንግዲህ የሰማናቸው ከአምስት በላይ የሚሆን የኢትዮጵያኖች ህይወታቸው እንዳለፈ ወደ አራት አካባቢ የሚሆኑ ሱዳኖች እንዲሁም የባንግላዴሽ ዜጎች እንደሞቱና እንደቆሰሉ ነው እንግዲህ እየሰማ ነው። ያሳዝናል ያሳዝናል። እንግዲህ ሳምንታት ተቆጥረዋል ይሄ ጦርነት ከተጀመረ እና በዛ የሚኖሩ ኢትዮጵያውያን በወቅቱ በተጀመረበት ሰዓት በተነጋገርንበት ጊዜ ኤምባሲ ውስጥ የተወሰኑት መጠለያ አግኝተው እንደነበር፣ የተቀሩትም አንዳንዶቹም ካሉበት መኖሪያቸው መውጣት ሳይችሉ አደጋ ውስጥ እንደነበሩ ነግረሽን ነበር እና አሁን በዚያ ያሉ ኢትዮጵያውያን እንዴት ናቸው? የት ነው ተጠልለው የሚገኙት? እንግዲህ ኢትዮጵያኖች በአጠቃላይ በየቦታው ነው ያሉት። ወደ የኢትዮጵያ ኤምባሲ ወይም የኢትዮጵያ ኮሚኒቲ የሚያስተዳድረው መጠለያ ውስጥ ከሁለት መቶ በላይ ኢትዮጵያኖች አሉ። ሌሎች ልጆቻችን የሚገኙት በየመጠለያው ነው። ሌሎች መጠለያዎች አሉ። ቤተክርስቲያን፣ ገዳማት ውስጥ፣ በየሰው ቤት አብዛኛው በየሰው ቤት ሃያ ሃያ ምናምን እየሆኑ አስራ ምናምን እየሆኑ በየሰው ቤት ነው ያው ተጠግተው ተጠግተው ያሉት። መንገድ ላይ የሚያድሩ ነበሩ። ባህር ዳርቻ ላይ የሄዱ ድንኳን ተክለው ላስቲክ አንጥፈው ምንም መሄጃ ስለሌላቸው በተለይ ሱር ሳይድ አካባቢ በጣም ወጣ ያለበት አካባቢ ላይ የሚኖሩ የነበሩ ልጆቻችን በማታ ማታ ባህር ላይ ያድራሉ፣ ሜዳ ላይ ማለት ነው። ቅድም አምስት ያክል ኢትዮጵያውያኖች ህይወታቸውን እንዳጡ መስማታቸውን ነግረሽናል። የቆሰሉ የተጎዱ ሳሉ ምን አይነት በምን መልኩ ነው ሕክምና የሚያገኙት? በፍንዳታ የቆሰሉ ልጆች አሉ፣ ቆስለው ሆስፒታል ያሉ እንዲሁም ደግሞ መጠነኛ ምን እንዳደርሶባቸው ታክመው ወደ የቤታቸው የሚሄዱ ያው፣ ወቅቱን ተመልክቶ የተወሰነ አሲስታንስ እየተደረገ ነው። ባይንም በኤሚሴፍም ያው በቂ ባይሆንም እንግዲህ ያው የመጀመሪያ እርዳታ እየተደረገ ነው። እንግዲህ የእኛ ለእኛ በስደት ከመጀመሪያው ግጭቱ ጥቃቶች መስፈፀም ከጀመረበት ጊዜ አንስቶ በተለይ ለኢትዮጵያ ስደተኞችም አጠቃላይ ለአፍሪካውያንም ድጋፍ ሲያደርግ ቆይቷልና አጠቃላይ ሁኔታውን እንዴት ትገልጸዋለች? በሰው ላይ ደረሰው መደናገጥ፣ ቤት ንብረት ጥሎ መሄድ፣ አጠቃላይ ስሜታቸው ምን ይመስላል? ያው እንግዲህ የእኛን ስደተኛን በተመለከተ ያው ሲጀመር የቋንቋ ችግር አለ። ይህንን ነገር በአረበኛ ነው የሚያቀርቡት ወይ ደግሞ በአረበኛ የተጻፈ ነው። የተለያየ አንዳንድ ሶሻል ሚዲያ ላይ የሚደረገው እንግሊዝኛ ነው እና ከመጀመሪያ ስንጀምር የኢንፎርሜሽን ችግር አለ የእኛ ልጆች ስል ሁሉንም ዜጋ ያካተተ ነው። ስደተኛውን ለማለት ነው እና ከኢንፎርሜሽን ጀምሮ ነው ችግር ያለው። በቂ የሆነ ኢንፎርሜሽን የላቸውም። ለምሳሌ ትናንትና የወጣው የመጣው ወንድማችን የሱዳን ነው ከነ ባለቤቱ ኢትዮጵያ ናት ባለቤቱ። ከነ ልጆቹ ውጡ ሲባሉ አልሰሙም። እነሱ በደንብ መረጃ የላቸውም፣ ግን ሁሉም የሰፈረ ሰው ለቆ የመጨረሻ የነበረ የመሳሪያ ተኩስ ላይ ነው ሰምተው ልቀቁ የሚል ሲወጡ ነው። ወጥተው ትንሽ እንደተራመዱ ነው ቤታችን ላያችን ላይ የፈረሰ የሚል ያው እያዩ ቤታቸው የመቱት ማለት ነው። እና የዛ አለን ለሶስት ሰዓት ያክል ነው ካሉበት ቦታ ወደ ቤይሩት በእግራቸው የመጡት። ሁለተኛው ችግር ደግሞ ትራንስፖርት ነው። ያው እኛም ደግሞ አልፈን እነሱ ጋር ለመድረስ ሌላ የሚመቱ ብዙ ቦታዎች አሉ። ነው በስልክ ነው እያለቀሱ እየጮሆ ነው የምትሰሚያቸው። እና እኔ በህይወቴ ያው አላየው እንደሳይነት ነገር ብዙ ክራይሲሶችን ምናምን አልፈናል። ይሄ ግን ከባድ ነበር። መጠለያዎቹ ያሉበት ቦታ መጠለያ መሆን የማይችሉ አባንን ፎቆች ክፍት የሆኑ መስኮት በር የሌላቸው በጣም ይበርድ በጣም አሁን ማለት ነው እና መሬት ላይ ሲተኙ የመኪና ጋራጆ ሲተኙ የመጀመሪያ የሁለቱ ሳምንት ስራዬ በየመጠለያውን ዞነው እና ከአስራ ሰባት በላይ መጠለያዎችን ሄጄ አየሁት። እያንዳንዱ መጠለያ ሄጄ መኪና ውስጥ ገብቼ ማልቀስ፣ እነሱ ፊት ለፊት እንዳላለቅስ ማለት ነው። ያሳዝናል ሁኔታ ያለው ነገር በጣም ነው የሚያሳዝነው። እንዴት ነው? ምን አይነት ድጋፍ ነው ያን የሚያደርገው? በምን መልኩ፣ ምን አይነት ድጋፎች ነው የምትሰጧቸው? በምን መልኩ ነው የምትደርሱት? ያሉበት ቦታ እኛ እንግዲህ እያደረግን ያለ ነው ምንድነው? የመጀመሪያ እርዳታ ነው። ሰስተነብል የሆነ ነገር የለንም ማህበራችን ለስድስት ዓመታት ኢመርጀንሲ አሲስታንስ ከክራይሲስ ወደ ክራይስስ ወደ ክራይስስ ነበር ያለው እና ከምግብ ምግቦች ያሉ ደረቅ ምግቦች፣ በሳምንት ሁለት ቀን ደግሞ ቡክ ማድረግ የማይችሉ ቤተክርስቲያን የተጠጉ አንዳንድ ቦታ ላይ የተጠጉ መንገድ ላይ የሚያሉ ልጆችን ያው ምግብ እናደርሳለን ማለት ነው። የተሰራ ምግብ፣ ፍራሽ፣ ብርድ ልብስ፣ ልብስ፣ የህፃናቶች ወተት፣ የህፃናቶች ምግብ እንደ ዳይፐርሶችን መጠጫ እቃዎች ምናምን እነዚህ እነዚህ ነገሮች ነው እንግዲህ እያገዘን ያለ ነው። እስካሁን ድረስ እንግዲህ ሁሉም ዜጋ ተጨምሮ ከስምንት ሺህ ሰው በላይና ሰውና ህፃናትን አሰስት አድርገን ነው ያው ሙሉ ለሙሉ ዳታችን ሳይቆጠር አሁን ባለው ዳታ ማለት ነው እንግዲህ ወደ ስድስት ሺህ አካባቢ የሚሆኑት ኢትዮጵያኖች ናቸው ማለት ነው እጅግ በጣም ያስደነገጠ ወይም ያልጠበቅሽው፣ በጣም የሚያሳዝን ብለሽ የምትገ አጋድ ምን ይመስላል? እንግዲህ አሁን በዚህ ባለው ሁኔታ ውስጥ ያው ቅድም ተናግሪያለሁ፣ የሻልተሮቹ ሁኔታ በጣም ያስደነግጣል። ልጆቻችን የት ነው የሚተኙት? ምንድን ነው የሚበሉት? በምን አይነት ሁኔታ ነው? ሌላው ደግሞ ምንድን ነው? በዚህም ሁኔታ ላይ የሚደፈሩ ልጆች አሉ፣ የሚደፈሩ እህቶቻችን አሉ። እህቶቻችን ስለ ሁሉንም ሀገር ጨምሮ ነው የኢትዮጵያኖችን ብቻ ሳይሆን ይህ አለ። ከምንም በላይ ያስደነግጠኝ እኔ ምንድን ነው በጦርነት ሰዓት እንኳን ሰብአዊነት አልተሰማቸውም። እዚህ ሀገር ላይ ያሉ ሰዎች ዜጎቻችንን የሁሉንም ሀገር ዜጋ መንገድ ላይ ነው በቃ የጣሉት። ግን የእኛን ሰዎች መጠለያ መከልከል፣ የኛን ሰዎች ከመጠለያ ማባረር፣ ስደተኛውን ምግብ የመከልከል ስደተኛውን በቃ ከምንም ነገር ለሊበኒስ ብቻ ያለው የሚለው ድጋፍ፣ ይሄ በጣም እንደ ሰብአዊነት፣ በተለይ ሰብአዊ እርዳታ ድርጅት ብለው ተቋቁሞ የሚያረጉት ነገር አስደንግጦኛል። ምናልባት ከዚህ ጋር ተያይዞ የኢትዮጵያ መንግስት ከወር በፊት አንድ መቶ ሀያ ቶኖችን ወደ ሀገራቸው መመለሱን አስታውቀው ነበር። ከ ሀምሳ አንድ ሰዎችንም መመለሱን ገልጾ ነበር። እና ከሀገር የማስወጣቱ ሂደት ምን ይመስላል? ምን ያክል እንደወጡ እስካሁን የሚታወቅ ቁጥር አለ? በእናንተ በኩል ኤምባሲ ውስጥ በዚህ በኩል ምን እያደረገ ነው? በረራ ቆማል። በረራ ቆማል ያለው አንድ ሚድልስትን ኤርላይንስ ነው። ያው ሁሉም ኤምባሲ እየመዘገበ ነው። እኛም ኤምባሲ እየመዘገበ ነው። ሌላው ትንሽ ያስደነግጠኝለሽ ቅድም የጠየቅሽኝ ኢትዮጵያኖች እየመጡ ነው። ጦርነት፣ ቦምብ እየፈነዳ ነው። አገሪቷ ላይ ቦምብ እየወረደ ሰው መቆሚያ መቀመጫ አቶ ኮምፕሊትሊ ግማሹ የአገሪቷ አካል ከጥቅም ውጭ ሆኗል። ሌላው የተቀረው ሀገሪቷ አካል ሰው ቢዝነሱን እየዘጋ ምን እያልክ ሀገር እያመለጠ ነው። ምክንያቱም እዚህ ጋር አንድ ቦታ ብቻ ሳይሆን እየመታው የትኛውን ቦታ ላይ ሴፍ አለ? እየተመታ ነው። በእንደዚህ አይነት ሁኔታ ልጆቻችን በግብጽ አቋርጠው በጆርዳን አድርገው በምናምን ገቡ ነው። ይሄ እንግዲህ ለኢትዮጵያ መንግስትም አቤት ማለት ያለብን ነገር ነው። ሰርተው ገንዘብ የማያገኙበት ሀገር ደህንነታቸው የማይጠበቅበት ሀገር፣ አሰሪዎቻቸው በህይወት ይኑሩ አይኑሩ የማይታወቅበት፣ ከመጡ ወር የሆናቸው፣ ከመጡ ሁለት ወር የሆናቸው፣ ከመጡ ሶስት ወር የሆናቸው ልጆች ብዙ ናቸው። እዚህ የምናገኛቸው እና አቤት የምንለው ለኢትዮጵያ መንግስት ነው። ማስወጣት ብቻ ሳይሆን ከዚህ ሀገር ላይ የሚመጡትንም ነው ሊያስቆሙልን ይገባል፣ በዚህ አጋጣሚ። ምክንያቱም ልጆቹ እየመጡ ያሉት አሁንም ቢሆን ሲስባየር ቢሆን ጋራንቲ አይደለም። ሀገሪቱ አምስት ዓመት በኢኮኖሚ ይደቃለች። ደሞዝ የለ ምን የለ ምግብ የሌለበት ሀገር ላይ ሴፍቲ የሌለበት ሀገር ላይ በጦርነት እንኳን ኢትዮጵያ ውስጥ ላይሰንስ የተሰጣቸው ደላሮች እንዳላቆም ነው ልጆቹን መላ ብደባው እያለን ልጆች እየመጡ ነው። ሚመጡት አሮፕላን ቆሟል እንዳልኩኝና በምን መልኩ ሚድልስ አንድ በረራ ነው ያለ ሚድልስ ኤርላይንስ ነው ያለ የዚህ ሀገር ኤርላይንስ ማለት ነው። እሱ ነው። ሌላ ሀገር ላይ ሄደው ለምሳሌ ወደ ግብፅ፣ ወደ ካተረ፣ ወደ ማንኛውም ሀገር በረራ ያረጋል ሚድልስ ኤርላይንስ ማለት ነው። እኔ የሚገባውበት እያ ለምሳሌ ከኢትዮጵያ ወጥተው ጆርዳን፣ ከኢትዮጵያ ወጥተው ግብፅ፣ ከኢትዮጵያ ወጥተው ዱባይ ይገቡና ያችን የሚድልስ ኤርላይንስ ይዘው ይመጣሉ። ሀምሳ መቶ ሰባ አምስት እንደዚህ የሆኑ ልጆቹ ይመጣሉ ማለት ነው። አዳዲሶቹ ልጆች ስታገኛቸው ምን ጠብቀው ነው መጣ ነው የሚሉት? ምንድን ነው ተስፋ የሚያደርጉት? ግማሹ ሌላ ሀገር ነው የተነገረው፣ ቤሩት እንደሚመጡ ዓለም ግማሹ ጦርነት እንዳለ የሚያውቁ ታሪክ የለም። ከኤርፖርት ገና ስትወርጅን የሚመታበት አካባቢ ነው ኤርፖርቱ። ይታይሻል ጭሱ። ስትገቢ ስታርፊ መንገድሽ ላይ እየተመታ ነው መትገቢ። ከዛ ነው እንግዲህ ልጆቹ ቻማ የሚጀምረው መተየት ነው የሚገቡት የሚለው ለእኛ ራሱ ወልም ያለ ድንጋጤ ነው። ልጆቹ ምንም የሚያውቁት ታሪክ ጀም ጦርነት እንዳለ እዚህ ሀገር እንደሚመጡ ራሱ የሚያውቁ ይህ ማናችም የወደፊት ተስፋቸው ምንድን ነው? እንግዲህ ከመኖሪያቸው ተፈናቅለዋል፣ ስራቸውን አጥተዋል፣ መመለሻም ደግሞ መንገድም ጠፍቶ መጠለያ ውስጥ ያሉት አብዛኞቹ ስደተኞች እና ምንድን ነው ወደፊት ያለው ተስፋ እርዳታ ስምጠየቁት ከማን ነው ከማን ነው መፍትሄ የሚገኘው? አቤት የምንለው እንግዲህ ለኢትዮጵያ መንግስት ነው። አሁን በረራ እንግዲህ ይከፈታል። ይህንን አይቶ ዜጋውን እንዲያወጣ ነው ወደ ኢትዮጵያ። የምግብ ድጋፍ የለም፣ የመጠለያ ድጋፍ የለም፣ ፕሮቴክሽን የሚባል ነገር የለም። ኮንፍሊክት ሲኖር ማንዴት ያላቸው ሰዎች ራሱ ያው ፊታቸውን አዝረው ነው የተቀመጡት እና ያው የት እንሄዳለን? መጨረሻ እንግዲህ ሀገራችን መንግስት ነው አይደል አቤት የምንለው ከምንም በላይ ደግሞ ወደ ሰዓት እየመጡ ያሉት ልጆች እንዲያስቆምልን እና የኢትዮጵያ መንግስት የምንጠይቀው? የኢትዮጵያ መንግስት ነው እንግዲህ እየጠበቅን ያለ ነው። በጣም አመሰግናለሁ። ባንቺ ለኛ በስደት አሁን ቤሩት ውስጥ ያለውን የተከሰተውን ግጭትና ጦርነት ተከትሎ ለኢትዮጵያውያን ስደተኞች እና ከኢትዮጵያም ውጭ ላሉ ዜጎች ስደተኞች እያደረጋችሁት ያለውን ድጋፍ እና በአጠቃላይ ደግሞ ቤይሩት ውስጥ ያለ ሁኔታ ምን ይመስላል የሚለውን ገለጻ ስላደረግሽልን እጅግ አድርጌ አመሰግናለሁ። የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙ በመምራት አብሬያችሁ ያመሸሁት አስማማኝ ነው ነበርኩኝ። የፕሮግራም ዋና ዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ በጣም እናመሰግናለን። በነገው ዕለት በሌሎች ዝግጅቶች ወደ እናንተ የምንመለስ ይሆናል። ለዛሬው በዚህ አበቃን። መልካም ምሽት ይሆንላችሁ። I am I'm